የመገናኛ ብዙኃን ጉዳይና የመገናኛ ብዙኃኑ ኃላፊነት ላይ ያተኮረው ውይይት ይቀጥላል። በጣም ነው የማመሰግነው። አቶ ታምራት ዴጀኔ የሚዲያ ብዝሃነት ዳይሬክተር፣ አቶ ታምራት ገብረ ጊዮርጊስ የፎርቹን ጋዜጣ ዋና አዘጋጅና አቶ ሰለሞን ጎሹ የመገናኛ ብዙኃን ሕጎችን የሚያሻሽል የጥናት ቡድን ሰብሳቢ፣ እጅግ አድርጌ ነው የማመሰግነው። እንግዲህ ከመቼውም የበለጠ አሁን በሀገሪቱ ውስጥ የመገናኛ ብዙሀን ነጻነት ክፍት ነው። ነገር ግን ጋዜጠኞች እድሉን እየተጠቀሙበት አይደለም። መገናኛ ብዙሀን ግጭትን የሚቀሰቅሱ ስድብን፣ የሚያስተናግዱ ሆነው ተገኝተዋል የሚል ስሞታ እየቀረበ ነው ከህዝብ እና ይሄንን እንዴት ማስተካከል ይቻላል? ምንስ ማድረግ አለበት መንግስት? ከጋዜጠኞችስ ምን ይጠበቃል? የሚለውን ነው ለመወያየት እዚህ የተገናኘ ነው። በቅድሚያ አቶ ታምራት ደጀኔን አስቀድማለሁ። የመስሪያ ቤቱ ረገጽ ስለ መገናኛ ብዙሃን ያስቀመጠውን አንዳንድ ነገሮች ተመልክቼ ነበረ እና የሚለው ምንድን ነው፣ የብሮድካስት ባለስልጣኑ ሚዲያን በተቆጣጣሪነት መንፈስ ለማስተካከል ጥረት ከማድረግ ይልቅ የሚዲያ አቅም ማጎልበት ላይ ትኩረት አድርጎ ይሰራል ይላል። እና እስቲ ስለዚህ ያስረዱን መጀመሪያ። እሺ በዲያው እንደሚታወቀው በአስራ ዘጠና ብሮድካስት አዋጅ አለ። በተለይ ከብሮድካስት ሚዲያ አኳያ በሀገራችን እንግዲህ ብሮድካስት ሚዲያ በሶስት ነው የሚከፈለው። የሕዝብ፣ የንግድና ማህበረሰብ ተብሎ ይከፈላል። እንግዲህ ከዛን ጊዜ ጀምሮ ለአመልካቾች በየደረጃው ተቃት ይሰጡ ቆይቷል። ዛይጣው ከሬጅስትሬሽን ውጭ ብዙ የሬሽን ስራ ይሰራበት ነገር ግን ብሮድካስት ሚዲያው በአለም አቀፍ ስምምነትም ሆነ እንደ ሀገር ሬዲዮ ሞገድ

እና ላይ ችግሩ በመስፋት እየተመክረ ያለ ማለት አንዳንድ ጉድለቶችም ከወዲሁ መስተካከል አለባቸው፣ በሚል ሳቤ ምንድን ነው የምታደርጉት? ህግ ተላልፎ የተገኙ መገናኛ ብዙኃንን በተለይም ኤሌክትሮኒክስ ሚዲያን እስካሁን የሚዲያ ነጻነት ኢትዮጵያ ውስጥ ከሰፈነ ወዲህ እንድትነጋገሩ የገፋፋችሁ ተሰራጭቶ ያያችሁት ነገር የለም ኢትዮጵያ ውስጥ

ቅድም ለማንሳት እንደሞከርኩት ለራሱ ክልል ወግ ነው በመቆም ና ሚዛናዊ ያና ዘገባዎችን ከማሰራጨት አኳያ ስህተቶች ሲፈጸሙ የሚታዩበት ሁኔታ አለ። ይህንን ለማረም እየተሞከረ ያለው ግን የሚመለከታቸውን የሚዲያ ባለቤቶች ጠርቶ በማነጋገር በማዋየት ና ድጋሚ ለመሽፈት እንዳይፈጸም ጭምር በመማማር በመግባባት መቱ እንዲፈጥራ እየተደረገ ያለበት ሁኔታ ነው ያለው እንጂ በሌላ አግባብ የአስተዳደራዊ ሆነ በፍርድ ቤት ተወሰደ እርምጃ እስካሁን የለም። እሺ አመሰግናለሁ። ወደ አቶ ታምራት ገብረ ጊዮርጊስ ሊሂድ ና እንደሚታወቀው፣ እንግዲህ አቶ ታምራት ሚዲያ በትክክል ስራ ላይ ካልዋለ በተለይ የኤሌክትሮኒክስ ሚዲያ ስርጭት አሁን እንግዲህ የማህበራዊ መገናኛ ብዙሀን እንዳለ ሆኖ ነው። በተለይ ግን ኤሌክትሮኒክስ ሚዲያን ሬዲዮን ቴሌቪዥን ያየን ከሆነ ትክክለኛ ያልሆነ፣ ሚዛናዊ ያልሆነ፣ ሀቅ ላይ ያልተመሰረተ፣ የሁሉንም ወገን ሀሳብ ያላካተተ ሚዲያ ከተሰራጨ ከጥቅሙ ጉዳቱ ያመዝናል ይባላል። እስቲ ከታዘቡት እርስዎ ኢትዮጵያ ውስጥ ከሚሰሟቸው ነገሮች አስተያየቶን ይስጡኝ። በምን አይነት ሁኔታ ጋዜጠኞች ይሄን ያለውን ነጻነት ሊያስቀጥሉ ይችላሉ? ኢትዮጵያ ውስጥም የሚዲያ ነጻነት በትክክል ስር ሊሰድ እንዴት ይችላል? እኔ እንደሚገባኝ የመገናኛ ብዙኃን የሚሰሩት ባለው የፖለቲካ ምህዳርና ማዕቀፍ ውስጥ ነው። የትም ዓለም ላይ አራት አሉ። ከአራቱ በአንዱ ነው የሚሰሩት። ለምሳሌ የፖለቲካ ምህዳሩ ወይም የፖለቲካ አካባቢው የተረጋጋ ሆኖ መገናኛ ብዙኃን ኢንዱስትሪው በጣም ተወዳዳሪ የሚሆንበት አካባቢ አለ። እንደሱ በጣም የሚመረጠው ነው። ሁለተኛው ምህዳሩ ወይም የፖለቲካ አካባቢው የተረጋጋ ይሆንና የሚዲያ ኢንዱስትሪው ደግሞ ተወዳዳሪ የማይሆንበት ጊዜ አለ። ለረዥም ዓመታት የኢትዮጵያ ሁኔታ እንደሱ ነበረ። የፖለቲካው ሁኔታ አንድ ገዢ ፓርቲ ብዙን ነገር መቆጣጠር በቻለበት ሂደት ውስጥ የመገናኛ ብዙሀን በጣም ተወዳዳሪ እና ደግሞ በጣም የበዙ አልነበሩ። ሌላው የፖለቲካ ምህዳሩ ወይም አካባቢው የተረጋጋ ያልሆነ ያልሆነ ይሆን እና የሚዲያ ኢንዱስትሪው ደግሞ በጣም ተወዳዳሪ የሚሆንበት ጊዜ አለ። በጣም የባሰው ደግሞ የፖለቲካ አካባቢውም የተረጋጋ አይሆንም፣ የሚዲያ ኢንዱስትሪውም እጅግ በጣም ተወዳዳሪ የማይሆንበት ጊዜ አለ። አሁን እንደሚታየኝ እኔ ኢትዮጵያ ውስጥ ያለው ሁኔታ ባልተረጋጋ የፖለቲካ አካባቢ ውስጥ እጅግ ተወዳዳሪ የሆነ የሚዲያ ኢንዱስትሪ አለ። ይሄ ማለት ምንድን ነው? በጣም ወደ ጽንፍ ሲወጡና በሰልፈኝነት መንፈስ የሚሰሩ የሚዲያ ኃይሎች አሉ። እነዚህ የሚዲያ ኃይሎች በሁለት የሚከፈሉ ናቸው። በአንድ በኩል ኢንስትሩመንታሊስት የሆኑ ወይም ደግሞ የሆነ አጀንዳን፣ የፖለቲካ አስተሳሰብን፣ ፍላጎትን ለማሟላት የቆሙ እጅግ የበዙ የሚዲያ ተቋማት አሉ እና እንደሚታየው ከተለያዩ የፖለቲካ ድርጅቶች ጋር አፊሊዬሽን ያላቸው ባልተረጋጋ የፖለቲካ አካባቢ ላይ ፍጥጫ ላይ የቆሙ የክልል የፖለቲካ ሀይሎችን የሚያገለግሉ ሚዲያ ተቋማት፣ በፌዴራል ደረጃ የሚንቀሳቀሱ የተለያዩ የሚዲያ ድርጅቶች አሉ። እነዚህ በብዛት ለስልጣን ላይ ላለውም ሀይል ይሁን ክልላዊ ሀይሎች የኢንስትሩሜንታሊስት ወይንም ወይም ደግሞ የቅስቀሳ አላማ ነው ያላቸው። ሁለተኞቹ ደግሞ አድቨርሳሪያል የሚባሉት ስልጣን ላይ ያለን ሀይል በስልጣኑ ለመገዳደር የሚሞክሩ እና የሚፈልጉ የፖለቲካ ሀይሎች ናቸው እና አሁን ኢትዮጵያ ውስጥ ያለው የፖለቲካ የእንትን የሚዲያ ኢንዱስትሪ በጽንፈኝነት ላይ ቆመና ጽንፈኝነት ዲፋይን የሚያደርገው ነው በመካከል እጅግ በጣም አነስተኛ የሆነ ብዛትም ድምፅም ያላቸው ፕሮፌሽናል ለመሆን የሚሞክሩ የሚዲያ ተቋማት ደግሞ አሉ። እነዚህ በጣም የተደፈቁ ናቸው። አሁን ምክንያቱም ሕብረተሰቡ ራሱ ባልተረጋጋ የፖለቲካ አካባቢ ላይ በጽንፈኝነት የተሰለፈ ስለሆነ የደቦ የቲፎዞና የድጋፍ ወይም የተቃውሞ ስሜት ላይ ስላለ ማዳመጥ የሚፈልገውን በብዛት እነዚህ ሞቹን ነገሮች ነው በዚህ የተነሳ ፕሮፌሽናል ለመሆን የሚሞክሩት የሚዲያ ተቋማት ትክክለኛውን የጋዜጠኝነት ስነ ምግባር ተከትለው ለመስራት የሚሞክሩት የሀገሩን ህግ በማክበር ለመስራት የሚሞክሩት ድምጻቸውም ብዛታቸውም ትንሽ በመሆኑ የተነሳ ለዚህ ነው አንዳንድ የህብረተሰብ ክፍሎች በሚዲያው ባሕሪና አሰራር ላይ ቅሬታቸው እየጎላና እየጨመረ የመጣበት ምክንያት በዚህ የተነሳ ይመስለኛል። አቶ ታምራት በጣም ጥሩ ትንታኔ ሰጥተውናል። አቶ ሰለሞን ጎሹ እንግዲህ የመገናኛ ብዙኃን ህጎችን በማሻሻል የጥናት ቡድን እየመሩ ነው። የቀደመውን የአፈና የመገናኛ ብዙኃን የአፈና ስርዓት እናውቃለን። አሁን በሀገሪቱ ውስጥ በነጻነት አንድ ጋዜጠኛ የፈለገውን ዜና ሀቅ ላይ የተመሰረተ እስከሆነ ድረስ ሊዘግብ ይችላል። ነገር ግን አሁን አቶ ታምራት በገለጡት ሁኔታ እጅግ ተወዳዳሪ በሆነ በፖለቲካ አቀንቃኝነት፣ በጽንፈኝነት እየተዋጠ ነው። በምን አይነት መልኩ የቀደመው እንዳይደገም በትክክል እንዴት ሚዲያን ማቀናጀት ይቻላል አገር ውስጥ